የአፍሪካ ህብረት የሰላምና ጸጥታው ኮሚሽነር አምባሳደር እስማኤል ሼርጉዊ ከተባበሩት መንግስታት አቻቸው ዣን ፒየር ላኳ እና ከደቡብ ሱዳን በተለያዩ እርከን የሚገኙ የሴት የድርጅት ኃላፊዎች ጋር በመሆን ከሀገሪቱ ፕሬዚዳንትና ከፍተኛ ባለሥልጣናት ጋራ በዋና ዋና ከተሞቹ ተገናኝተው ውጤቱን በአፍሪካ ህብረት አሰምተዋል። በደቡብ ሱዳን ከሀገሪቱ ርዕሰ ብሔር ከሚኒስትሮች ጉባኤ አባላት እና ከባለድርሻ አካላት ጋር ጉብኝት የተደረገበት ዋነኛው ምክንያት ባለፈው ወር በተፈረመው የሰላም ስምምነት መሰረት ወደ ስራ የሚገባበትን አላማ አድርጎ የተነሳ ነው። ከዚህም መነሻነት ከህብረተሰቡ ዘንድ በእርስ በርሱ ግጭቶች ሳቢያ በይበልጥ ተጠቂ የሆኑት ሴቶች ከህፃናቶቻቸው ጋር በመሆናቸው በወሳኝ የሚን አካላት ውስጥ ቢያንስ 35 በመቶ ያህሉ እንዲካተቱ የሚለውን እውን ለማድረግ ነው። በቅድሚያም ዘገባቸውን ያሰሙት በአፍሪካ ህብረት የሰላምና የጸጥታ ኮሚሽነር እስማኤል ሼርግዊ ናቸው። በጁባና በቤንቹ ከተማዎች የአከናወናቸው ጉብኝቶች ከመንግስት ከተዋቀሩት የሴት የድርጅት ኃላፊዎች፣ ከህብረተሰቡ ተጠሪዎች እና ከመገናኛ ብዙሃን ጋራ በቅርበት ለመወያየት ዕድሉን ከፍቶልናል። ከዚህ ሁሉ የተገነዘብነው ታድሶ የሰላም ስምምነት የተባለው አዲስ አበባ በጸደቀው ሰነድ አሁን ባለበት ደረጃ በሁሉም ወገናት በኩል ተቀባይነት ማግኘቱ ነው። ከመንግሥት በኩል የተንጸባረቀው መሠረተ ሐሳብ በ21 ነጥቦች ዙሪያ ቅሬታ እንደነበረው እና በአሁኑ ወቅት ግን አንዳችም ቅሬታ እንደሌለውና በሌሎችም ወገናት ደግሞ ይህ አቋም መንጸባረቁ ነው። ሁሉም ወገናት ካለ አንዳች ቅሬታ ስምምነቱን ፈርመው አጽድቀውታል። አንደኛው ነጥብ ብቻ የቀረው በስር ላይ ስለሚገኙት ሁኔታ ሲሆን ይህንንም በዚህ በያዝነው ሳምንት ካለ አንዳች ተጽዕኖ የምንሄድበት ተግባር ነው የሚሆነው። ከህብረተሰቡ ዘንድ የሴት ጉዳዮች ተጠሪ ከሀገር ሽማግሌ በአፍሪካ ህብረት ተወካይ የሆኑት ዶክተር ስፔሲዮዛ ዋንዲራ ካዚምቡዌ በበኩላቸው ጥሪ ያስተላለፉት አሁን እኛ እየሰራን ያለንበት አካሄድ በሱዳን ህዝብ ድጋፍ የእኛ ሚና ወደ ጥንቱ አሰራር ወደኋላ ዞር ብለን የአያቶቻችንን ብሂል መሰረት በማድረግ በራሳችን በሆነ ባህል አንድ ሰው አድጋ ላይ ሲወድቅ ወይም ሲታመም የመጠየቅ የማበረታታት አብሮ አይዞህ ባይነትና ከአለን ቆርሶ ማካፈል ምግብ፣ የገንዘብ ድጋፍ ልብስ በመለገስ ከውጭ አንለምንም። ስለዚህ ለአፍሪካውያን አስተዳዳሪዎች ጥሪ የምናስተላልፈው ካላቸው ከጥቂቱ ባጀቶቻቸው ቆንጥሮ በማካፈል ህብረተሰቡን እንድንታደግ ነው የምለው። small budgets that they have so that we can go to the communities to get the people moving. ይህንን መሰል ስምምነት ባለፉት ጊዜያት ታይተዋልና እንቅፋት ሳያጋጥመው በተለይ ሴቶችን በመለከት ለዘላቂነቱ ዋስትናው ምን ይመስላል የሚለው በተባበሩት መንግስታት ምክትል ዋና ጸሐፊው የሰላምና ጸጥታው የስምሪት ኃላፊው ዣን ፒየር ላክሮ ያስረዱት ይህ የስምነት ታድሶ የምንለው S'agissant de la mise en œuvre de, de cet accord,